ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በመጽሐፉ ውስጥ አንዱም ዋነኛው ትኩረት ግጭቶችን ና መንስኤዎቻቸውን የሚመለከት ነው። እንደሚያስታውሱት በዘጠና ስምንቱ የኢትዮ ኤርትራ ጦርነት በርካታ ህይወት በሁለቱም ወገን አልፏል። ያም አሳዛኝ ታሪክ ነው። በሁለቱም አገራት መካከል በዛ ወቅት የነበረው የጦርነቱ ወይም የግጭቱ ዋነኛ መንስኤዎች ምን ነበሩ? ከዚህ በኋላስ በሁለቱ አገራት መካከል ያለው ውጥረት በምን መልክ ሊረግብ ወይም ሊለወጥ ይችላል ይላሉ። አሁን ባሉበት ደረጃ አንድ ጥያቄ አለ የሚነሳ ሁሌ። እሱም ደግሞ ምንድን ነው? በእነኚህ ሁለት ወንድማማች ሀገሮች ውስጥ ሰላም የተገኘ እንደሆነ ማን ነው የሚጠቀመው? ማን ነው የሚጎዳው? የሚባሉ ጥያቄዎች አሉ እና ለሁለቱም ሰላም የሚጠቅም አይመስለኝም የሚሉ ብዙዎች ናቸው። እኔም የራሴ ዝንባሌ እንደነሱ ሳይሆን አይቀርም። ምክንያቱም መጀመሪያ ነገር ጦርነቱ ለምን ተጀመረ የሚባል ጥያቄ አለ፣ አልተመለሰም የደንበር ጉዳይ ነው ይላሉ። ሊሆን አይችልም። ምክንያቱም ሁለቴ ህጋውነት የተሰጠው ደንበር ነው። እንግዲህ ኮሎኒየል ቶሪቶሪ የሚባለው በዩናይትድ ኔሽንስ ሁለቴ የተፈታ ጉዳይ ነው። ታዲያ ያጣላቸው ምንድን ነው የሚባል ያጣላቸው ኦፍኮርስ እንግዲህ የከረንሲ ጉዳይ ነው። እኛም ማናውቀው የተስማሙበት ነገር ከነበረ ከሁለቱም አንዱ ይህንን ስምምነት ያፈረሰ አካል አለ ማለት ነው እንግዲህ እኔ የምጠረጥረው ደግሞ ያፈረሰው ምናልባት ኢሳያስ ሊሆን ይችላል እንጂ የኤርትራና የኢትዮጵያ ደንበር፣ የማያጣላ ነው ደግሞ በዩናይትድ ኔሽንስ ድሮም የተፈታ ጉዳይ ነው። አሁን ሰላም ያደረጉ እንደሆነ ይህንን ውጊያ የጀመሩት ነው የሚጎዱት መጀመሪያ። ሁለተኛ ነገር ደግሞ እንግዲህ እነኚህ ሰላም የተጎኘ እንደሆነ የኤርትራ ለምሳሌ የውስጥ የፖለቲካ ችግሮች ያኔው ይፈነዳሉ ኢትዮጵያ ውስጥ ደግሞ ምን አይነት ሁኔታዎች እንደሚፈጠሩ አሁን አላውቅም፣ እንጂ ሁሌ የውጭ ጠላት ከጠፋ የውስጥ ጉዳዮች ደግሞ እየጎሉ እንደሚሄዱ እናውቃለን። ስለዚህ ሰላም ለሁለቱም አይመችም የሚሉት ሰዎች እውነታቸውን ሳይሆን አይቀርም። ሁለቱም አገራት እንደዚሁ ተቃዋሚ ኃይላትን ወይም ቡድናትን በየአገሮቻቸው ውስጥ ያስተናግዳሉ። መጠነኛ የሆኑም ድጋፎች ያደርጋሉ፣ ቢያንስ በፖለቲካ ደረጃ። በኤርትራ ተቃዋሚ ኃይላት ኢትዮጵያ ውስጥ የሚገኙት ምን አይነት ድጋፎችን ነው ከኢትዮጵያ የሚያገኙት? በኤርትራ ውስጥስ ያሉት ተቃዋሚዎች ምን አይነት ድጋፎችን ያገኛሉ? ይህንን የሚያደርጉት ሁለቱ ሀገራት በእርሷ አተያይ ለምንድን ነው ይላሉ? ምክንያቱም ተቃዋሚዎቹ እስካሁን ድንበር ተሻግረው የኢትዮጵያን ምድር ተጠቅመው ወደ ኤርትራ ወይም በይፋ ኢትዮጵያ ወደ ኢትዮጵያ ዘልቀው ወታደራዊ እርምጃ ሲወስዱ አይታዩም። ሁለቱም በዛ አካባቢ ያሉት ከመግባት ከመውጣትና አንዳንድ ኮንፈረንሶችን ከማካሄድ ያለፉ ነገሮች አይታዩም። ይህንን የሚያደርጉት ምን አይነት ፖለቲካዊ ትርፍ ለማግኘት ነው ሁለቱ ሀገራት መጀመሪያ እዚያ ሄደን አቅም ወታደራዊም ሳይቀር አጠናክረን የኤርትራን መንግስት ከተቻለ መቀየር፣ ከተቻለ ደግሞ እዚያው ኤርትራ ውስጥ ተቃዋሚ ሀይል ለመፍጠር ነበረ። እንግዲህ ከሁለት ሺ ሁለት ጀምረህ እስካሁን ድረስ የቆጠርክን እንደሆነ እንግሊዞች እንደሚሉት ንግ ፑንግ ኢንግ የሚሉት ነገር አለ እና በቂ እርዳታ ተሰጥቶ ቢሆን ኖሮ እና የኤርትራውያኖች ተቃዋሚ ሀይሎች አንድነት ተጠብቆ ቢሆን ኖሮ እዚያው አዲስ አበባ ማለቴ ነው፣ ተቃዋሚ ሀይል ዛሬ አስመራ ውስጥ መንግስት ተክሎ በነበር። እዚያ የሚሰጠው እርዳታ አልተሰጠም ማለታችን አይደለም። እናመሰግናለን ለተሰጠ። ግን በብዙ ጊዜ የተጣጠፈ መንገድ ብድራችን እንመልሳለን ባዮች ነን እንጂ እንደ ለማኖች እንድንቆጠር አንፈልግም። ወይም የሚሰጡትን እርዳታዎች እሺ ጌታዬ እያልን መኖር አንመርጥም። እኛ አዲስ አበባ መሄናችን መጀመሪያ እንደ ሀገራችን ስለምንቆጥረው ነው። ማለቴ እንደ ሀገራችን ስል የጠላት ሀገር አይደለም፣ የኢትዮጵያ ሕዝብ ወዳጃችን ነው እና ሁለተኛ ደግሞ ከዚያ ያንን የኤርትራን ሲስተም ለመቀየር ወይም ደግሞ ኤርትራ ውስጥ ኦፖዚሽን ፓርቲ በዴሞክራሲ እንዲቀሳቀስ ነበር ዓላማችን። ይህ ካልሆነ እንግዲህ እዚያው አዲስ አበባ መገኘቱም ይሄን ያህል አልጠቀመም እንደማለት ያህል ነው። ግን እንደ ሀሜታ አይደለም የምናገረው ያለው እንደ ፖለቲካል አናሊሲስ ነው። እንግዲህ እኔ አባባል ኤርትራ ውስጥ ያሉ የኢትዮጵያ ተቃዋሚዎች ግን ኮሜንት ላደርግ አልችልም። እነሱ እንግዲህ የትግል መንገድ መፈለጋቸው ነው እንጂ ኤርትራ ውስጥ ያለውን ዲክቴተርሽፕ ወደውታል ብዬ አላምንም። እኔ አንዳንድ በኢትዮጵያ ተቃዋሚ ኃይሎች ወይም ቡድናት ኤርትራ ውስጥ የሚንቀሳቀሱት ላይ ቅሬታ ያላቸው የኤርትራ አክቲቪስቶች ወይም የፖለቲካ ድርጅት አባላት ወይም የሰብአዊ መብቶች ድርጅት መሪዎች አሉ። የተለያየ ጊዜ ድምጻቸውን ያሰማሉ። የኢትዮጵያ ተቃዋሚዎች ኤርትራ ውስጥ የሚገኙት ኢትዮጵያ ውስጥ ነጻነት ፍትህና ዲሞክራሲን ለማስገኘት ነው። ነገር ግን እዛ ያለው ስርዓት ደግሞ አፋኝ አፋኝና ጨቋኝ ሆኖ ከእሱ ጋር አብሮ መቆሙ በኤርትራውያን ላይ ለሚደርሱት ሰብአዊ ጥሰቶችን ሁሉ አይተው እንዳላዩ በመሆን ጨራሹንም ፕሬዚደንቱን እንደ ታላቅ መሪ ያሞግሳሉ። ይሄ ለኤርትራውያን በቁስላቸው ላይ ጨው እንደ መጭነስነስ ነው ብለው ከፍተኛ ቅሬታና ተቃውሞ የሚያሰማሉ በኤርትራ ተቃዋሚ ወገናት እና ሰብአዊ መብቶች ተከራካሪዎች በኩል፣ የእነዚህን የኤርትራውያን ወገኖች አታይስ እንደምን አዩታል? ኤርትራውያኖች ትግላቸውን ለማጠናከር ከጎረቤት አገሮች ጋር የተለያዩ ዝምድናዎች እንደፈጠሩ ሁላችንም እናውቃለን። ነገር እና ብዙዎቹ ዘመዶቻችን እንደምንላቸው ደግሞ የአረብ ሀገሮች ናቸው። እኛ የሚረዳንን ሰው ሁሉ እያመሰገን መሄድ ነበረብን። እነዚህ እስላሞች ናቸው አክራሪ ናቸው ብለን የእነሱን ሲስተም ኮንደም ወይም ማመስገን የእኛ ስራ አይደለም ባዮች ነበር። እንደዚሁም ደግሞ አራቢስት የሆኑ ወይም የናስር አይነት ወይም ደግሞ የባዕሲስት አይነቶች ሱሪያ እና ኢራቅ የነበሩ ማለት ነው። ከነሱ እርዳታ፣ ስኮለርሺፕ እንደዚሁም ደግሞ ሚሊተሪ አሲስተንስ እየወሰድ ሲስተማቸው ውስጥ ገብተን ያ ዲክቴተር ነው ያ ዴሞክራት አንልም ነበረ። እንግዲህ ይህ ኤክስፒሪየንስ ይህ ተሞክሮ የሚያሳየን ምንድን ነው ባለ ጉዳይ ጉዳዩን ነው የሚሰራው እና እንግዲህ እኛ አዲስ አበባ ኢትዮጵያ ውስጥ ሁነን እንደምንታገለው ተቃዋሚዎች የሚባሉ ደግሞ ኢትዮጵያውያን አስመራ ሆነው ቢታገሉ ይገባናል። ከነጻነትም በፊት ኤርትራውያኖች በደንብ አድርገን የምናውቀው ፖለቲካ ነው። ስለዚህ መኮንን ማመስገን አያስፈልግም። አስመራ ያሉ ተቃዋሚዎች ግን የኢሳይያስ ደጋፊ ሆኖ የኤርትራን ተቃዋሚዎች እንዲያጠቁ ደግሞ ደስ አይለንም። እኛ ግን አንኮን ናቸውም። በዚያ ስላለፍነ ቲፒኤልኤፍን በዚያ እኮ ነው ያለፈው። የሚራዳህ ሁሉ ወዳጅህ ነው። እንደሚያስታውሱት የኢትዮጵያው የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተፈላጊ ከሆነ ሰላምን በሁለቱ ሀገራት ለማስፈን አስመራ ድረስም ሄጄ ከፕሬዚደንት ኢሳያስ አፈወርቂ ጋር ለመደራደር እና በሁለቱ ሀገራት መካከል ሰላምን ለማምጣት ዝግጁ ነኝ ብሎ ነበር። በአንድ ወቅት በፕሬዚደንት ኢሳያስም በኩል እንደዚሁ ከኢትዮጵያ ጋር በሰላም ለመኖር የሁልጊዜም ፍላጎታችን ነው፣ እኛ ጠብጫሪዎች አይደለንም፣ ሰላም ወዳዶች እንጂ ብለው ሲናገሩ ይደመጣሉ። ያለው እውነታ ግን በሁለቱ ሀገራት መካከል ከፍተኛ የሆነ ወታደራዊ ፍጥጫም ሆነ ፖለቲካዊና ዲፕሎማሲያዊ ውጥረቶች ናቸው የሚታዩት። ከኢትዮ ኤርትራ ድንበር እስከ ተባበሩት መንግስታት ጸጥታ ምክር ቤት ድረስ ያሉት ፍጥጫዎች ይህንንም የሚያመለክቱትና በእርግጥ በሁለቱ ሀገራት መካከል እውነተኛ የሆነ ሰላምን ማስፈን ይቻላል ወይ? አሁን ያሉት ሁለቱም የአገዛዝ ስርዓቶች በኢትዮጵያና በኤርትራ ያሉት ስልጣን ላይ እስካሉ ድረስ፣ መቼስ ፈረንጆቹ ሲያዩት የኤርትራና የኢትዮጵያን ጉዳይ ለምሳሌ ውጭ ሀገር የምናገኛቸው ምንድን ነው የሚሉን መሰለ በተለይ የኤርትራና የኢትዮጵያን ጉዳይ የሚያውቁ አይ የሁለት ትግሬዎች ውጊያ ነው ነው የሚሉት። እንግዲህ እነኚህ ሁለት ትግሬዎች እነሱ ዘንድ ወይም ውስጣቸው ሰላም ቢገኝ ድሮ ባለቀ ነበር ይላሉ። እንግዲህ ይህ አባባል እንኳን እንደው መቶ በመቶ ትክክለኛ ነው ማለት አስቸጋሪ ነው። ሌላ ፋክተሮች ስላሉ ማለት ነው። ሲጀምር ግን እርግጥ አዎ፣ በኤርትራው ዲክታቶር እና በኢትዮጵያዊው ጠቅላይ ሚኒስተር ዘንድ ነበረ ግርጭቱ፣ አይደለም እንዴ? በኋላ ግን አቶ ኃይለ ማርያም የአሁኑ ፕራይም ሚኒስተር ይህንን ለመፍታት ከፈለጉ በእርግጥ የድንበር ጉዳይ ኤርትራ ውስጥ እና ኢትዮጵያ ውስጥ እንደሌለ ማመን አለባቸው ማለት ነው። ስለዚህ ሌላ ይህንን ውጊያ የፈጠሩ ሌላ ምክንያቶች እንዳሉ አስተውለው በቀላሉ ሊፈቱ ይችላሉ እንጂ አሁን እንደገና ዩናይትድ ኔሽንስ ማስመጣት አስቸጋሪ ነው። ሁሉ ጊዜ ደግሞ ምን ይላሉ የኤርትራና የኢትዮጵያ የድንበር ጉዳይ ኢንተርናሽናል ኮርት ወስኖታል ይላሉ ግን ሊሆን አይችልም የዩናይትድ ኔሽንስ ሬዞሉሽን የጀነራል አሴምብሊ የበለጠ ህጋዊነት አለው ከዲሲዥንስ ኦፍ ኢንተርናሽናል ኮርት ስለዚህ እሱም ምክንያት ሊሆን አይችልም በተቻለ መጠን ይህንን ሰላም ከተገኘ በኋላ ግን ቢያንስ ቢያንስ የኤርትራ ዲክቴተር ሊቀጥል አይችልም። ምክንያት የለውም ከዚያ በኋላ። ሌላው አንዱ በተስፈኞች ዘንድ ሁልጊዜ የሚነሳው ነገር ረጅም ጊዜ ሊፈጅ ይችላል እንጂ በኢትዮጵያና በኤርትራ በኩል ተመሳሳይ ታሪክ ያለን ወንድማማችና እህትማማች ናቸው እና ለወደፊቱ ቢያንስ በሰላም አብሮ የሚኖሩ መልካም ጎረቤት ሀገራት ይሆናሉ። ከፍ ሲልም እንደ ቀደሞ በፌዴሬሽን ተሳስረው የሚኖሩ ሀገራት ሊሆኑ ይችላሉ። ሌሎች ደግሞ ከዛም ላቅ ባለ መልኩ በኮንፌዴሬሽን ደረጃም ቢሆን አብረው በጋራ አገር መስረተው ሊቀጥሉ ይችላሉ የሚሉ አሉ። ከሁሉም በላይ የላቀ ተስፋ እና ህልም ያላቸው ደግሞ ኢትዮጵያና ኤርትራ ከሚቀጥሉት አራት ወይም አምስት አስርት ዓመታት በኋላ ቢያንስ ከሀምሳ ዓመታትም በኋላ እንደዚህ ቢሆን፣ ወደፊት ዓለምም እየተዋህደ እየመጣ ነው። አፍሪካ ዩኒየንም የአውሮፓ ዩኒየንን ፈለግ እየተከተለ ነው እና ዓለም ወደ አንድ መንደርነት እየጠበበ ሲመጣ እነዚህ ሁለት ህዝቦች በቀጥታ እንዳውም አልፎ ተርፎ ተዋህደው አንድ ሀገር የሚሆንበት ጊዜ ይመጣል ብለው የሚያስቡ ተስፋ የሚያደርጉ ወይም በጎ የሚመኙ አሉ። የወደፊቱ ኢትዮጵያና የኤርትራ ግንኙነት እስከ ምን ድረስ ይደርሳል ይላሉ የእነዚህን ተስፈኛ ወገኖች አታይ ይጋራሉ? መልስ ለዚህ ለጠየቀኝ አቶ ኳሳሁን መስጠት ጊዜ የሚፈጅ ይመስለኛል። አንድ በጣም ማዕከለኛ ወይም ማዕከላዊ የሆነ ጥያቄ አለ። እሱ ደግሞ ምንድን ነው? የመሬት ይዞታ ነው። የናሽናል ኮስችን የሚባለው እስካሁን ድረስ አልተፈጠም። የላንድ ኮስችን የመሬት ኮስ ጥያቄ የሚባል ደግሞ እስካሁን ድረስ አልተፈጠም እና እዚያ መጽሐፌ ውስጥ ያቀረብኩት ስትራቴጂ አለ። አሁን እንኳን ምናልባት ጊዜ ላይኖርን ይችላል። ነኝ ሁለት ጥያቄዎች አሁን ያነሳው የሰላም ጉዳይና እንደሚመስለኝ ጉዞው የመለያየት ጉዞ አይደለም። ወደፊቱ የመቀራረብ እና የመዋሃድ ጊዜ ነው እና እንግዲህ ትልቁ ትግል አሁን ምንድን ነው የሰላሙን ጉዳይ ፈተን፣ ሁለተኛ ነገር ደግሞ የመቀራረቡ ጉዳይና መልኩ ምን እንደሚመስል ነው መፈታት ያለበት ይመስለኛል። የአፈታቱ መንገድ ወይም ብልሃት ምን ይሆናል ይላሉ። በእርግጥ በመጽሐፉ ውስጥ እንደዚሁ ያስቀመጧቸው ምክረ ሐሳቦች አሉ። ሰላማዊ መፍትሄን በመፈለግ አኳያ በአሁኑ ወቅት ላሉት ዋነኛ ችግሮች ምንድናቸው፣ እንደምንስ ሊፈቱ ይገባል የሚል ምክረ ሐሳብ ነው ያሉት። በመጽሐፏም ላይ በእርግጥ አስፍረዋል። በመጀመሪያ ነገር ይህ ጦርነት መቆም አለበት እና ትልቁ ፕሬሸር እንዲያውም ለምሳሌ ስለ የኤርትራ ተቃዋሚዎች ሀይል ስንነጋገር አንድ ድምፅ ያስፈልጋቸው ስንል ምንድን ነው ይህ ጦርነት በኤርትራ እና በኢትዮጵያ ውስጥ ያለው እንዲቆም እንዲረዱን ነው። ዋናው ነገር ሰላም ሳይገኝ በኤርትራ እና በኢትዮጵያ ውስጥ ስለ መቀራረቡ መናገርም በጣም ያስቸግራል አይደል። እና ጥሩ ህሊና ያላቸውና የሁለቱ አገሮችና ህዝቦች ጥቅም የሚፈልጉ ሰዎች ሁሉ መጀመሪያ የሚያደርጉት ትግል ይህንን የጦርነት ሁኔታ መቀየር ነው። በምን መልኩ ሊፈታ ይገባል ይላሉ? በዓለም አቀፍ የተባበሩት መንግሥታት ልዩ አስታራቂ ኮሚሽን ደረጃ ወይስ በአፍሪካ ሕብረት ደረጃ ወይስ በኤርትራና ከኢትዮጵያ በተውጣጡ የሰላምና እርቅ ልዩ ኮሚቴ ተቋቁሞ በዛ መንገድ መሄድ ይቻላል? የትኛው ነው በእርሶ አማካኝነት ማለፊያ መንገድ ነው የሚሉት? መጀመሪያ ማድረግ ያለብን እንደሚመስለኝ የሲቪል ሶሳይቲ ኃይሎችን እና የተቃዋሚ ኃይሎችን እንደ ትልቅ ጎርፍ ሙቭመንት እንቅስቃሴ መፍጠር ነው። ለምሳሌ እኔ መመራው ስዊድን ሀገር ያመዘገብኩት ማህበር አለኝ። እሱም ደግሞ ምንድን ነው ፒፕልስ ቱ ፒፕልስ ዲፕሎማሲ የሚል ነው። ፒፕልስ ቱ ፒፕልስ ዲፕሎማሲ ስንል እንግዲህ ኤርትራውያኖች እና ኢትዮጵያውያኖች ባሉበት ቦታ ባላቸው እምነት በአንድ የመተባበር መንፈስ የኢትዮጵያና የኤርትራ ሕዝብ በፒፕልስ ቱ ፒፕልስ ዲፕሎማሲ በሚል ስትራቴጂ እንዴት መንቀሳቀስ እንደሚችሉ ነው። እኛ ካልሆን የውጭ ሀገር ዲፕሎማሲ የሚፈታ አይመስለኝም። ዲፕሎማሲ ስራውን ካዘጋጀን በኋላ ነው የሚጠቅመው። አሁን ግን እንግዲህ ሎንች ማድረግ ነው። ይህንን ፒፕልስ ቱ ፒፕል ዲፕሎማሲ የሚባለው እዚህ ስዊድን ሀገር የተመዘገበ ነው። ኢትዮጵያውያኖች ፓርትነርስ ካገኘን በኋላ አብረን እንግዲህ መንቀሳቀስ እንችላለን። እንግዲህ አላማው ምንድን ነው? ለምሳሌ ኮመን ፓርሊሜንታሪ ኤዲኬሽን እንዲኖረን፣ እንደዚሁም ደግሞ የህዝብ ትምህርት ቤቶች ቢያንስ ቢያንስ ካሪኩሉም ለህዝብ ትምህርት ቤቶች ማዘጋጀት እንደዚሁም ደግሞ በሶሻል ሚዲያ ተጠቅመን ኤርትራኖች እና ኢትዮጵያኖች የኢትዮጵያ ህዝቦች ደግሞ እንግዲህ የናሽናሊቲ የሚባል ነገር ለያያቸው እንጂ እንዴት ይህንን ፒፕልስ ቱ ፒፕልስ ዲፕሎማሲ ማጠናከር እንዳለብን፣ አንተም ደግሞ በዚህ ድንቅ በሆነ ፕሮግራምህ ይህንን ሙቭመንት ለመጋፋፋት የምትረዳ ሰው መሆንህ ይገባኛል። ይሄ አንዱ በርግጥ ከተማሪዎች ንቅናቄ ጀምሮ ያለ ጉዳይ ነው። እንደሚያስታውሱት አሁንም ድረስ ኢትዮጵያ ውስጥ እያከራከረ ያለ ነው። በአንድ ወገን ኢሳያስ ከሰሩት ቁም ነገር አንዱ ኤርትራ ውስጥ የጎሳ ፖለቲካ እንዳይራመድ ማገዳቸው ነው ብሎ በዛ የሚያወድሷቸው ወገኖች አሉ። ወደፊት ኢትዮጵያ ውስጥ ያለው አይነት የብሔር ብሔረሰብ የማንነት ፖለቲካ ኤርትራን ለወደፊት ሊያውካት ይችላል፣ ሊገጥማት ይችላል የሚል ስጋት አሉት አለኝ። እኔ እንግዲህ የማምነው በዚህ በሁለተኛ መጽሐፌም እንዲሁ እድል ካገኘው በጥልቀት ማጥናት ነው ሞክረው። ምንድን ነው ይሄ፣ ዘ ናሽናል ኩስችን ኢዝ ኖት ኤ ኩስችን ቱ ቢ ፐርፐችዌትድ። የሚፈታ የሚታከም ቁስል ነው እንጂ ቁስሉ ከዳነ በኋላ የተለየ ህይወት የለውም። ባይነኝ ነኝ መልካም ደራሲ ሩይ ተድላ ባይሮ ኤሪትሪያን ኢትዮጵያ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። በቀጣዩ ሁለተኛ መጽሐፎ ላይም እንዲሁ ተገናኝተን እንደምናገር ተስፋችን ነው። ቶካሳሁን እኔም ተስፋዬ ነው። በጣም አመሰግናለሁ።